የትግራይን ክልላዊ መንግስት በሚያስተዳድረው የህዝባዊ ወያነ አርነት ትግራይ ህወሓት ጽህፈት ቤት ስር የሚታተመው ወይን አርባ ሦስተኛ ዓመት ሁለተኛ ቅጽ ከመስከረም አምስት እስከ ህዳር እትም ቀጣዩ ሀገራዊ ምርጫን በተመለከተ ረዘም ያለ ማስገንዘቢያ ታትሙበታል። ላብነት በገጽ 41 ላይ ቀጣዩ ሐሳብ ሰፍሯል። በመጨረሻ ምርጫ ከተራዘመ ሊከሰት የሚችለውን የሕጋዊ ቅቡልነት ችግር ወይንም ሌጂትመሲ ክራይሲስ ለማስወገድ በትግራይና በሕዝቧ ሕልውና ጠንካራ እምነት ካላቸው የክልላችን ድርጅቶች ጋር አሳታፊ በሆነ መንገድ ሕጋዊ ምርጫ ማካሄድን ጨምሮ በሀገር አቀፍ ደረጃ ሊከሰት ከሚችል ችግር በአንጻራዊነት ነጻ የሆነችና የተሟላ መንግሥታዊ መዋቅር ወይንም ኢንስቲትዩሽን ያሏትና የገነባች በአንጻራዊነት ሲታይ ራሷን የቻለች ክልል ዲፋክቶ ስቴት መሆን የምትችልበትን ሥራ መሥራት ወሳኝ ነው የሚል ሐሳብ ይገኝበታል። በእትሙ ላይ የቀረበው ሐሳብ የብዙሐን መነጋገሪያ መሆኑ አልቀረም። በክልሉ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎችም በጽሑፉ አንድምታ ላይ የተለያዩ ሐሳቦችን ያሰማሉ። በትግራይ ክልል ውስጥ ከሚንቀሳቀሱ የፖለቲካ ፓርቲዎች መካከል አንዱ የሆነው የአረና ትግራይ ፓርቲ ሊቀመንበር አብርሃ ደስታ በእትሙ ላይ ራስዋን የቻለች ክልል ወይንም ዴፋክቶ ስቴት የሚለውን ገለጻ በመጽሔቱ ላይ ከቀረበበት አግባብ የተለየ ትርጉም እንዳለው ያምናሉ። በመጽሔቱ ላይ የቀረበውን ሐሳብም እንደሚቃወሙ ይናገራሉ። በመጀመሪያ የወያኔ ወይን የሚል መጽሔት ወይ ጋዜጣ ስለ ራስ ገዝ አስተዳደር አይደለም እየተናገረው። ራስ ገዝማ ይቻላል። አሁንም እኮ ራስ ገዝ ናቸው። ኦቶኖመስ ሬጅንስ ናቸው ሁሉም የኢትዮጵያ ክልሎች ባለው ፌዴራል ስርዓት መሰረት ራስ ገዝ ናቸው። ዲፋክቶ ነው ያሉት። ዲፋክቶ ደግሞ ከራስ ገዝ አልፎ ትግራዊ ያልሆነ ሐሰተኛ ሀገር ተቀባይነት የሌለው እውቅና የሌለው ሐሰተኛ ሀገር ወደ መመስረት ነው የሚሄደው እና እሱ ነው እያለ ያሉ እኛም የተቃወሙ ነው። ይህንን ነው ስንቃወመው። ደግሞ አንድ ምርጫ ቢደረግ ጥሩ ነው። ምርጫ ስላልተደረገ ግን ፌደራል ስርዓቱ ፈርሰዋል፣ ወይ እንደፈረሰ መቆጠር አለበት የሚባል ነገር የለም። ምርጫ ባይደረግ አንድ ህግ እንደተጣሳ ይቆጠራል። ህግ እንዲስተካከል፣ ህግ እንዲታረም ነው የሚደረገው እንጂ አንዴ ህግ ተጥሷልና የባሰ ህግ ጥሳለሁ ማለት በራሱ ህገወጥነት ነው። እኛ እንቀበለው። ይሄ መጽሔት የህወት ልሳን ሆኖ ከመቆየቱ አንጻር እውነት የፓርቲውን ፍላጎትና አካሄድ የሚያመላክት ነው ብለህ ታስባለህ ወይ? ጥሩ ጥያቄ ነው። አንደኛ ወይን ጋዜጣ የፓርቲው ልሳን ነው እና የፓርቲው ፍላጎት የፓርቲው ሀሳብ በዛ መልኩ ነው የሚያንጸባርቀው። ነገር ግን አቀራረቡ ላይ የፖለቲካ ሰዎች የህወሀት ሰዎች ሳያማክሩ የህወሀትን ፍላጎት ያንጸባረቁት ይመስለኛል እና ያለ ህወሀት ከፍተኛ ባለስልጣናት እውቅና የተጻፈ መሆን አለበት እንጂ እንደዚህ ተደርጎ አይጻፍም እንደዚህ ተብሎ አይነገርም ውርዴት ነው በራሱ አቶ አብርሃ ደስታ በወይን መጽሔት ላይ በቀረበው ሀሳብ መሰረት ክልል አቀፍ ምርጫ ይደረግ ቢባል እንኳ የቅቡልነቱ ጥያቄ ሌላ ችግር እንደሆነም አንስተዋል ምርጫ በክልል ደረጃ የሚደረግ ምርጫ የለም በክልል ደረጃ ምርጫ እንዲደረግ እኮ የምርጫ ቦርድ ገላጋይ ህጋዊ ምርጫ ቦርድ ያስፈልጋል በክልል የሚቀርብ ህጋዊ ምርጫ ቦርድ የለም የክልል የሚባል የለም ብሔራዊ ባይቶ አባይ ትግራይ ወይንም ባይቶና በትግራይ ክልል ውስጥ በመንቀሳቀስ ላይ ካሉ የፖለቲካ ፓርቲዎች አንዱ ነው። የፓርቲው ሊቀ መንበር አቶ ኪዳን ያመነ በወይን መጽሔት ላይ የወጣውን ሐሳብ በማኅበራዊ ሚዲያዎች ላይ መመለከታቸውን ጠቅሰው ፓርቲያቸውም ከወራት በፊት ሲያንሸራሸር ከነበረው ሐሳብ ጋር እንደሚመሳሰል ያወሳሉ። እኛ ላለፉት ስድስት ወራት እናንጸባርቀው የነበረ አቋም ነው። ሌት የሚያንጸባርቀው ፈልጎት ወይ አስቦበት ሳይሆን በወጣቱ በአጠቃላይ በሕዝቡ ላይ ያለው አመለካከት የእኛ ሀሳብ ተቀባይነት ስላለው ከዛ ማምለጥ ስለማይችል ይመስለኛል። ይሄ ዲፋክቶ ስቴት ያሉት ጽንሰ ሀሳብ አሁን አንዳንድ ሰዎች ይሄ የመገንጠል መንደርደሪያ ወይንም ደግሞ የራስን ሀገር የመፍጠሪያ መንደርደሪያ አድርገውም እያዩት ነው። ከዚህ ጋር በተገናኘ የሚሉት ይኖር ይሆን? ዲፋክቶ ስቴት ስንል እንደ ክልል በሕገ መንግስት መሰረት በአንዳንድ ጉዳዮች ላይ የራሳችን አቋም እንድንይዝ በአንቀጽ አርባ ሶስትም ተንጸባርቋል። በህገ መንግስቱ ብዙ አንቀጾች ክልሎች ስልጣናቸው ኤክሳይዝ የሚያደርግ አንቀጾች ተሰጥቷቸዋል እና የፌዴራል መንግስት ግዴታውን የማይወጣ ከሆነ ያው አገር ሲታመስ፣ ሁሉም ሀገር መታመስ አለበት ግዴታ ስለማይሆን እያንዳንዱ ክልል ደግሞ ቤቱን የማስተካከል የማጽዳት፣ ህግ እና ስርዓት የማስያዝ ግዴታ አለበት እና የክልሉ መንግስት ዲፋክቶ ሴት ሲል የፌዴራል መንግስት እነዚህን መስራት የማይችል ከሆነ ብዥነት ከሌለው ይሄንን እንዲያሟላ ከዛ ክልል ደግሞ የራሱ ቴሌ፣ የራሱ ባንክ፣ የራሱ መብራት ኃይል በሀገር ውስጥ አገር የሚመስል ተቋሞች እንዲኖር ፋንክሽናል የሆነ ስራ እንዲኖርን ነው። በፊትም የሚጠየቅ ነው እና የክልል መንግስት ከዚህ በፊት ስናንጸባርቀው የነበረው አቋም ነው። ተቀብለው ያንጸባርቀው በመጽሔቱም ያቀረበው የመገንጠል ጥያቄ አይደለም። እየተጠየቀ ያለው በህገ መንግስት ያቁልጭ ብሎ ያለ የራስን ፖሊሲ በክልልህ የመፈጸም የመተግበር የሚፈቅድ ነው። በመጽሔቱ ላይ የቀረበውን ሀሳብ በተመለከተ ተጨማሪ ማብራሪያ እንዲሰጡን ስልክ ከደወልንላቸው መካከል አንዱ የህዝባዊ ወያና አርነት ትግራይ ማዕከላዊ ኮሚቴ አባል አቶ ነጋ አሰፋ ይገኛሉ። አቶ ነጋ መጽሔቱን እንዳላነበቡትና እሳቸው በሚያውቁት ግን ቀጣዩ ሀገራዊ ምርጫ የማይካሄድ ከሆነ ሊወሰዱ የሚገቡ እርምጃዎችን በተመለከተ በፓርቲያቸው የተላለፈ ውሳኔ የለም ይላሉ። እሱ ጥናት ነው የሚደረገው፣ ገና ነው። ሰኔ የተወሰነ ሳይሆን ጥናት እንደሚደረግ ነው ማቀው ኔ እኛ እንደ ድርጅት አቋማችን ምርጫ መካሄድ አለበት የሚል ነው። ሰው ምርጫ የማይካሄድ ከሆነ ደግሞ ምን መደረግ አለበት የሚል በቀጣይ ተወያይዘን ምንወስነው ነው እንጂ አሁን የተወሰነ ነገር የለም። ምርጫ መካሄድ አለበት ስትሮንግሊ አቋም ይዘናል። አሁን ምርጫው ካልተካሄደ ግን እኛ ምርጫ እንዴት አድርገን ማካሄድ እንችላለን? ከህገ መንግስቱ አንጻር ሁሉም ነገር ታይቶ መፍትሄ ሊሰጥበት እንደሚገባ ተማምናናል። ከዚህ ውጭ ግን ማቀው የለኝ። በፌዴራል መንግስት ውስጥ የሚደረጉ እንቅስቃሴዎች ፈሬ የማይይዙ ከሆነ የዲፋክቶ ስቴት ወይም የራስ ገዝ ክልልን ጽንሰ ሀሳብም ማሰብ እንደሚገባ በመጽሔቱ ላይ ተጽፏል። እንደዚህ አይነት ዝርዝር ነገሮች ስለሆኑ እነዚህ ከመጽሔት አዘጋጆቹ ጋር ምን ታሳሪ አድርጎ እንደተወያዩበት እንደጣፉት ብትነጋገር ነው የተሻለ የሚሆነው። አሁን ዝም ብሎ በአጋጣሚ እየጠየቀኝ ስለሆነ እነዚህ ዝርዝር ነገሮች ሌላ ጊዜ ብናያቸው ነው። አቶ ነጋ ለተጨማሪ ማብራሪያ የመጽሔቱን የዝግጅት ክፍል ደውዬ እንዳናገር መክረው ነበረ። የመጽሔቱን የዝግጅት ክፍል ለማግኘት ያደረግኩት ሙከራ ግን ለጊዜው አልተሳካልኝም። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ